ስደተኞች የመጡበትን አካባቢ ችግር ብቻ በማጉላት ለዘመናት የዘለቀን የሕዝቦች አንድነት አደጋ ላይ እንዳይጥሉ በሰከነ መንፈስ ሊቀሳቀሱ ይገባል ሲሉ ጠቅላይ ሚኒስትር አብይ አህመድ አሳሰቡ። ዛሬ ከተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎች ምላሽ የሰጡት ጠቅላይ ሚኒስትሩ በከሚሴና በሰሜን ሸዋ አካባቢዎች ለተከሰተው ግጭት ምክንያቱ ፖለቲከኞች ናቸው ብለዋል። መስፍን አራጌ ዘገባ አለው። የህዝብ ተወካዮች ምክር ቤት 11ኛ መደበኛ ስብሰባ ዛሬ ሲካሄድ ጠቅላይ ሚኒስትር አብይ አህመድ ትኩረት ከሰጡባቸው ነጥቦች አንዱ በቅርቡ በአማራ ክልል ሰሜን ሸዋ ዞን አጣይ አካባቢ ተቀስቅሶ እስከ ከሚሴ ድረስ በተስፋፋው ግጭት ዙሪያ ነበር። ለሰዎች ሞት፣ ለንብረት ውድመት፣ ለአካል ጉዳትና መፈናቀል ምክንያት የሆነውን በከባድ ጦር መሳሪያ የታገዘ ግጭት እንዲባባስ ያደረጉት ፖለቲከኞች እንጂ ህዝቡ ለዘመናት በአብሮነት እየቆየ ነው ሲሉ ገልጸዋል። ከሚሴ ጋር የሚያያዘው ትናንት ሙሉ ቀን ማታም እስከ ምሽቱ ብዙ ሰዓት በዚህ ጉዳይ ነበር ነው። አንዱ ችግር የከሚሴ አካባቢ የኦሮምኛ ተናጋሪዎች ስታገኝ በቃ ኦሮሞዎች አለቁ፣ የአማራ ልዩ ኃይል ጨፈጨፋቸው የሚል ሪፖርት የሚጠው የአማራው አካባቢ ደግሞ ሰው ሪፖርት ሲያደርግ እዛ ጋር ሸኔ የሚባል ኃይል ጨፈጨፈ ነው የሚለው። እኔ መለስኩላቸው የከሚሴ ሕዝብ የወሎ ሕዝብ ነው። የወሎን ሕዝብ አይጨፈጭፍም። የወሎን ሕዝብ አይጨፈጭፈውም፣ ወንድሙ ነው። መሀል እያገባን እናባላ እኛ ነን ሕዝቡ ሳንፈጠር ነበር ወደፊትም ይኖራል። በዚህ ሂደት የገደለ ያቆሰረ ካለ በህግ ይጠየቃል። ነገር እንዳይፋፋ መንስራ አናባ በሰው ጥሩ አይደለም። ለወሎ ሕዝብ ከከሚሴ በላይ በእምነትም በባህልም በታሪክም የሚቀርበው ማንም የለም። ከሚሴም እንደዚሁ። ከሚሴ ከወሎ ህዝቦች ብቻውን ግንጥል ጌጥ ነው። እነዚህ አንድ ህዝቦች ናቸው። በሰከነ መንገድ ሁለቱም ጋር ሰው እንዳይጎዳ፣ ሁለቱም ጋር ክፍፍል እንዳይፈጠር፣ አንድ ሆኖ ተከባብሮ ወደ ልማት እንዲሄዱ ማድረግ ነው የሚጠበቅብን። በዚህ ብንሄድ ነው መከላከያም ልዩ ሀይልም ልዩ ሀይል የራሱን ህዝብ ጨፍጨፍ እንዴት ያደርጋል? የራሱ ህዝብ እኮ ነው። ከጨጨፋ በኋላ እኮ መልሶ የአማራ ክልል ነው እንደዚህ አይነት በጣም ወደ ጫፍ ሄደ ነገር ሰከን ብሎ ማየት ጠቃሚ ይሆናል ጠቃሚ የሚሆነው ሰክነን ሞት መቀነስ ነው ሁሉም ኢንፍሌትድ የሆነ ነበር ነው የሚናገረው በእያንዳንዱ ሞት ውስጥ ትግራይ ስትሄዱ አክቹዋል የሚሰማው ሪፖርትና የሚነገረው ይጋነናል ጉቦት ስትሄዱ ይጋነናል በየቦታው እንደዛ ነው ሰው የራሱን ብቻ ጠበቃ ሆኖ ስለሚቀብር አይጠቅመንም። በህዝቦች መካከል በሚቀሰቀሰው ግጭት ተጠቃሚው ጠላት ነው የሚሉት ጠቅላይ ሚኒስትር አብይ ፖለቲከኞች በሰከነ መንፈስ እንዲያስቡ ተማፅኖ አይጠሪ ያስተላልፈዋል። ሰላም ያስፈልጋል። የጋራ ልማት ያስፈልጋል። በኦሮሞና በአማራ መካከል ወሎም ይሁን ወለጋ ሸዋም ይሁን የሆነ ጎጃም ግጭት ካለ ጠላት ይጠቀማል እንጂ ኦሮሞም አማራም አይጠቀም። ይህን አስቦ ረጋ ብሎ በትብብር በሰከነ መንገድ ማየት ይሻለናል፣ እባካችሁን በዘር መባላት፣ በእምነት መባላት አይመጥነንም። ታሪካችን አይደለም። አይፈይድም። ጥፋት ያስከትላል። ለጠላቶቻችን ሲሳይ ያደርገናል። ጥንቃቄና ይህን የምታራግቡም ኃይሎች እባካችሁን፣ ኢትዮጵያን በማባላት ጥቅም አታገኙም። ሰክናችሁ ለማየት ሞክሩ። ተነሳ አማራ ተነሳ ኦሮሞ የምትሉ ኃይሎች ጥንቃቄ አድርጉ። እነዚህ ተነስቶ ቢባሉ በጣም ብዙ ጥፋት ይካሄዳል። ጥቅም የለውም። በሰከነ መንገድ ማየት ለሁሉ ይበጃል። መንግስት አስፈላጊውን የሚችለውን ሁሉ ከህዝቡ ጋር ሆኖ ያደርጋል። ችግር የሆነብን ግን እዚህም ሰዓት፣ እዚህም ሰዓት፣ እዚህም ሰዓት እኛ ሰዓት እያጠፋን መቼ ነው ሌላውን ስራ የምንሰራው? በየአካባቢው እያንዳንዱ ዜጋ ሰላም ለማምጣት ችግር እንዳይፈጠር ተባባሪ ሆኖ መስራት ይጠበቅበታል እንጂ አንድ ሚሊዮን ጦር የለንም። እኛ ያለን ጦር ሁሉ ቦታ ልንበትነው አንችልም። ይህን ታሳቢ ያደረገ ስራ እንሰራለን። እናንተም ደጋፊ ሆኑ። መንግስትም ሰላም ለማስፈን አስፈላጊውን ሁሉ ያደርጋል ያሉት ጠቅላይ ሚኒስትር አብይ ህዝቡ ከጎናቸው እንዲቆም ጥሪ አስተላልፈዋል። በከሚሴም በፌዴራልና በክልል ኮሚቴዎች አዋቅረን ልከናል። ይረጋጋል። ህዝቡ መረጋጋት ያቀበታል። እኛም ማጋጋሉን ከተውን ይሰክናል። ለነበረው ጥፋት ደግሞ ሁሉም በህግ ይጠይቃል። ጥፋቱ ልክ ማለት ነው እና በሰከነ መንገድ ብናየው ጥሩ ነው። በከሚሴና በአካባቢው የተፈጠረውን ችግር ለማረጋጋት ኮሚቴ ተሰይሞ መላኩንም ጠቁመዋል። ዛሬ ግጭት ተፈጥሮባቸዋል በሚባሉት አካባቢዎች አልፎ አልፎ ከሚሰማው የጥይት ድምጽ በቀር አንጻራዊ ሰላም መስፈኑን ከኦሮሞ ብሔረሰብ አስተዳደር ዞንና ከሰሜን ሸዋ ዞን የደረሰ ሰን መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።